እነ ጉርሜሳ አያ ነው በሚል የክስ መዝገብ በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስቱ ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትሩ አቶ ሀይለማርያም ደሳለኝ ሲሆኑ ጽህፈት ቤታቸው መልስ የሰጠ ሲሆን ተከሳሾችና ጠበቆች ግን መልሱን አልተቀበሉም። የመለስካቸው አመሃ አጠር ያለ ዘገባ ከነምክንያቱ ዝርዝሩን ያቀርባል። ጠቅላይ ሚኒስትር ሀይለማርያምን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸውም ባለሥልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ወለማ መገርሳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽህፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሠረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቅም ፍርድ ቤቱ አብራርተዋል። ከተከላካይ ጠበቆች አቶ አምሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ፣ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሠረት ቀርበው እንዲመሰክሩ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሀያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተዋል። ከሀያ ሁለቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት አስራ ሰባቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ